ዩናይትድ ስቴትስ ከሳሃራ በስተደቡብ ላሉ የአፍሪካ ሀገሮች ያወጣችው በምህጻር አገዋ የሚባለው ከቀረጥ ታሪፍ ነጻ የመናገድ የአፍሪካ የእድገትና የንግድ እድሎች ተጠቃሚነት ህግ ረዘም ላሉ አመታት መቀጠል እንዳለበት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጠይቀዋል። ጠቅላይ ሚኒስትሩ ዛሬ ባደረጉት ንግግር ጠቀሜታው ሊሰፋ ከገበያ እድልም ሊያልፍ ይገባዋል ብለዋል። የአሜሪካው የንግድ ከፍተኛ ባለስልጣን ማይክል ፎርማን በበኩላቸው አገዋ አሜሪካና አፍሪካን በንግድና ምጣኔ ሀብት የሚገናኙበት ሁኔታ በእውነት እየቀረ መሆኑን ገልጸዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልከዋል። የአፍሪካ የእድገትና የንግድ ተጠቃሚነት እድል አገዋ አሜሪካ ኢትዮጵያን ጨምሮ ከሳራ በታች ላሉ የአፍሪካ ሀገራት የሰጠችው ከቀረጥና ከኮታ ነጻ የንግድ እድል ነው። ዛሬ በአዲስ አበባ የተከፈተው ጉባኤም የዚህ እድል የእስካሁኑን ሂደትና የወደፊት ሁኔታ ይዳሰስበታል። የእድሉ ተጠቃሚ የሆኑ አፍሪካውያንም አገዋ እንዲቀጥል ጠቀሜታው ግን እንዲሰፋ ጠይቀዋል። ጉባኤውን በንግግር የከፈቱት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከእነዚህ እያንዳንዱ ናቸው። በዚህ ጉባኤ ከሚደረጉት ውይይቶች የሚወጣው መልእክት አፍሪካውያን ሀገሮች በንግድና በቴክኖሎጂ ሽግግር አማካኝነት ኢንዱስትሪ መር ኢኮኖሚ ለመገንባት በሚያደርጉት ጥረት ሁሉ አግዋ በሚቀጥሉት ጥቂት አስርት ዓመታት እያነቃቃን ስለ መቀጠሉ ጠንካራ መልእክት እንደሚያስተላልፍ ተስፋ አደርጋለሁ። ለሚቀጥሉት ሁለት አስርት ዓመታት የምንመኘው የተሻሻለው አግዋ ከገበያ ዕድልም በላይ መሄድ አለበት። ለአፍሪካውያን የንግድ ሰዎችና ተቋማት የቴክኒክ ድጋፍ እንደዚሁም የአቅም ግንባታ ፕሮግራሞችን በማጠናከር ዛሬ የተከፈተውን ጨምሮ የአገዋ ስብሰባ ሲካሄድ የቆየው በሚኒስትሮች ደረጃ ነው። የኢትዮጵያው ጠቅላይ ሚኒስትርና የወቅቱ የአፍሪካ ሕብረት ሊቀመንበር ኃይለ ማርያም ደሳለኝ ታዲያ ይህ መቀየር እንደሚገባው ተናግረዋል። ይህ ጉባኤ የአሜሪካ አፍሪካ ትብብርን በቀጣዩ ደረጃ የሚያሳድግ የተሻለ ዕቅድ መንደፍም ይኖርበታል። በአፍሪካ በኩል ያለውን በተመለከተ የምናምነው እኔም የሚሰማኝ ከሚቀጥለው የዋሽንግተን ጉባኤ ጀምሮ ስብሰባው በመሪዎች ደረጃ መካሄድ እንዳለበት ነው። የአሜሪካ የንግድ ባለስልጣን በአገዋ የተገኙ ውጤቶች ዳስሰዋል። አሜሪካና አፍሪካ በንግድና በኢኮኖሚ የሚገናኙበትን ሁኔታ በእውነት የቀየረ መሆኑን አስረድተዋል። ሁለት የኮንግረስ አባላት በዛሬው ጉባኤ ላይ መገኘታቸውንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ ዜና ደግሞ አዲስ አበባ ላይ የተቀመጡት የዩናይትድ ስቴትስ መንግስት ባለስልጣናትና አፍሪካውያን ሚኒስትሮች የንግድ ግንኙነትን በተመለከተ ውይይት እያካሄዱበት ካሉበት ከዚሁ ስብሰባ የቪኦኤ ምስራቅ አፍሪካ ዘጋቢ ጌብ ጃስሎ የላከው ዘገባ አለ አዲሱ አበባ ያቀርበዋል። በአዲስ አበባው ውይይት የዩናይትድ ስቴትስ የንግድ ተወካይ ማይክል ፍሮማን ከአፍሪካ ሚኒስትሮች ጋር ተገናኝተው አዲስ በሚጸድቀው የንግድ ስምምነት ዙሪያ ይነጋገራሉም ተብሏል። ዛሬ ሰኞ ከጋዜጠኞች ጋር በስልክ የተወያዩት ፍሮማን ዋናውና ትልቁ ጥያቄ የአፍሪካ የንግድ ውይይት በአውሮፓ ኅብረት ላይ ምን አይነት ተጽዕኖ ይኖረዋል የሚለው ነው ብለዋል። አጎዋን ለማደስም ሆነ የኢኮኖሚ ግንኙነት ለመፍጠር ከአፍሪቃ ኅብረት ጋር በሚካሄደው ድርድር እኛና አፍሪካውያን ሸሪክ አገሮች ችግር ይኖርብናል ብዬ አላስብም። የአውሮፓ ኅብረት የኢኮኖሚ ግንኙነት ስምምነት ከንግድ ነጻ የሆኑ የአፍሪቃ ሸቀጦችን ከመፍቀድ አኳያ ከአጎዋ የተለየ አካሄድ ነው ያላቸው እና የዩናይትድ ስቴትሱ ወኪል ፍሮማን ይህ አሁን የሚሰራበት ሕግ ቢራዘም ዩናይትድ ስቴትስ እንደምን እንደምትጠቀምበት ዋሽንግተን ጥያቄ ማንሳቷ አይቀረም ይላሉ። ኩባንያዎቻችን የሚያገኙትን ጠቀሜታ የሚጎዳ ከሆነ በዩናይትድ ስቴትስ በኩል ቀላል የማይባል ጥርጣሬ እንደሚኖር እገምታለሁ። ሕጉ መራዘም አለመራዘሙን ለማጽደቅና እስከ መቼ እንደሚዘልቅም የመጨረሻ ውሳኔ የሚመጣው ከዩናይትድ ስቴትስ ምክር ቤት መሆኑ ይታወቃል። ለአገዋ ተጠቃሚነት ብቁ ለመሆን አገሮች የህግ የበላይነትንና የሰብአዊ መብት ማክበርን ማስመስከር ይጠበቅባቸዋል። በአሁኑ ሰዓት 39 አገሮች ብቃት እንዳሳዩም ታውቋል። ባለፈው የአውሮፓውያኑ 2012 ዓ ም ከአግዋ አባል አገሮችና ከዩናይትድ ስቴትስ ጋር መናገድ የ67 ቢሊዮን ዶላርስ ጠቀሜታ አስገኝቷል። አብዛኛው ጠቀሜታም ነዳጅና የተፈጥሮ ጋዝ ወደ ዩናይትድ ስቴትስ ማስገባት እንደነበር ተመልክቷል።